በደቡብ ክልል በጋሞ ጎፋ ዞን የደንባ ጎፋ ወረዳ በሱካና በጉራዳ ቀበሌ የሚኖሩ 38 አርሶ አደሮች በመንገድ ስራ ምክንያት ከመሬታቸው መፈናቀላቸውን፣ የእርሻ መሬታቸው ከነ እርሻ ሰብሉ መውደሙን፣ መሬቱ ላይ አሸዋና ጠጠር ተቆልሎ ከዚህ በኋላ ማረስ እንዳልቻሉ፣ ልጆቻቸውን ማስተማርና ቤተሰባቸውን መመገብ እንደተሳናቸው እየተናገሩ ነው። ይህንን አቤቱታ ለአራት ዓመታት ለሚመለከተው አካል ቢያቀርቡም እስካሁን ምላሽ እንዳላገኙ ገልጸው፣ ተፈናቅለን ለጎዳና ልንዳረግ ነው እያሉ ነው። ፌዴራል የመንገዶች ባለስልጣን የተጠቀሰው አቤቱታ እንደቀረበለት አጥኚ ቡድን ልኮም ጉዳቱ መድረሱንና አቤቱታውም ትክክለኛ መሆኑን እንዳረጋገጠ ገልጾ ካሳ እንደሚከፈል አስታውቋል። አርሶ አደሮቹ በበኩላቸው እንዲህ አይነት ምላሽ ከዚህ ቀደም ማግኘታቸውን፣ ነገር ግን በወረዳውም ሆነ በክልሉ በኩል የተደረገላቸው ምንም ነገር እንደሌለ ነው የሚናገሩት። ጽዮን ግርማ ዝርዝር አላት። በደቡብ ክልል በጋሞጎፋ ዞን የደንባ ጎፋ ወረዳ ሱካና ቀበሌ ወደ አምስት ሺህ የሚጠጋ ሰው የሚኖሩበት ቀበሌ እንደሆነ ነዋሪዎቹ ይናገራሉ። እንዲሁም የጉራደ ቀበሌ ወደ ሁለት ሺህ ስምንት መቶ የሚጠጋ ሰው እንደሚኖርበት ይገመታል። እንደ ነዋሪዎቹ ገለጻ ከዘጠና በመቶ በላይ የሚሆነው ሰው የሚተዳደረው በእርሻ ስራ ነው። በእነዚህ ሁለት ቀበሌዎች ውስጥ ከሚኖሩ ነዋሪዎች መካከል ቅሬታቸውን ለአሜሪካ ድምጽ የገለጹ አርሶ አደሮች እንደሚሉት በእርሻ ማሳቸው ላይ ጉዳት የደረሰባቸው በ2006 ዓ ም ነው የእርሻ መሬታቸውን ካጡና ከእርሻ ስራቸው ከተፈናቀሉ አራት ዓመት ሆኗቸዋል። ጉዳቱ የደረሰው ከኦቶሎ ሳውላ በሚሰራው የመንገድ ግንባታ በሚካሄድበት ወቅት እንደሆነ አርሶ አደሮቹ ይናገራሉ። ከ50ና 60 ዓመታት በላይ ሲያርሱበት ሲገለገሉበት ሲገብሩበት ሲያስተምሩ ሲያስተምሩበትና ቤተሰቦቻቸውን ሲመግቡበት የኖሩበት ከ99 ሄክታር መሬት በላይ የእርሻ ቦታ በመንገድ ግንባታው ምክንያት ከአገልግሎት ውጪ መሆኑንና ላዩ ላይ አሸዋና ጠጠር ተቆልሎ መቅረቱንም ይገልጻሉ። አቶ ሰራዊት ሳሙኤል በሱካና ቀበሌ ነዋሪ የሆነ የአርሶ አደር ሳሙኤል አባዬ ልጅ ነው። አባቱ እሱንና ቤተሰቡን ያስተዳድሩበት ከነበረው መሬት ያለምንም ካሳ ተፈናቅለው ባዶ እጃቸውን መቅረታቸውን ይናገራል። ጉዳቱ እንዴት እንደደረሰም ያስረዳል። ቲባቲ ወንዝ የሚባለው ከዚህ በፊት በራሱ መንገድ እስከ ዘንቲ ወንዝ ሄዶ ይቀላቀል ነበር። አሁን በመንገድ ስራው ምክንያት ይሄ ወንዝ ሜጃውን ትቶ ሰዎቹ መንገዱን በሚሰሩበት ሰዓት ወደ ማሳው ገባና ያለውን ሰብል በሙሉ አወደመ። ከዚህ የተነሳ ከዛሬ ድረስ ማሳው ላይ አሸዋና ድንጋይ ነው የሞላበት። አርሶ አደሮቹ ለአራት ተከታታይ አመታት በመሬቱ መገልገል ቢያቆሙም ግብር እየከፈሉ እንደሚገኙ ጠቅሰው በወቅቱ ሰው ሰራሽ አደጋ ሲደርስባቸው የደረሰ ሰብል በእርሻው ላይ እንደነበር አቶ ሰራዊት ይናገራል። በቆሎ ነበረ፣ እንጨት ወይ ነበረ፣ ድንች ነበረ። ከዚህም ባለፈ ትማትም፣ ሸንኮራ አገዳ ብዙ ሰብሎች ነበሩ እና ውሃው በመግባቱ ያ ሰብሉ በሙሉ ወደመ። ውሃው እስካሁን ድረስ ማሳው ላይ እየገባ ከብዙ ኪሎሜትሮች የሚመጣ ውሃ ስለሆነ ድንጋይና አሸዋ ማሳው ላይ አልብሶ እስካሁን ድረስ ሰዎቹ አርሰውም መብላት አልቻሉም። ከዛ ድረስ ለተጎዱት ምንም አይነት እርዳታ የተደረገም ነገር የለም። አርሶ አደሩ ሌላ ስራ ሙያ ባለመኖራቸው አንዱ ከአንዱ ጋር ያለውን ማሳ ተጋርተው እየሰሩ እየበሉ ነው እና በጣም ተቸግረን ለወረዳዋ መልክትን እስካሁን ድረስ መፍትሄ አላገኘንም። አቶ ሰራዊት እንደሚለው ጉዳቱ የደረሰባቸው የቻሉ ራሳቸው፣ ያልቻሉ ደግሞ ልጆቻቸውን ወክለው ያላንኳኩት የመንግስት ባለስልጣን ደጅ እንደሌለ ገልጾ ይህን ጥያቄ ይዘው አቤቱታ ማቅረብ ከጀመሩ አራት የወረዳ ስራ አስኪያጅ መቀያየሩን ያስረዳል። ጥያቄዎቻቸው ምን እንደነበሩም በዝርዝር ይገልጻል። እኛ እስከዛሬ ድረስ ሰርተን ያልበላንበትን ይክፈሉ ካሳ ከዚህ በኋላ ላለው ተቀያሪ ተለዋሽ መሬት ካለ ይስጡን ካልቻሉ ደግሞ ለእኛ ይህንን ማሳ በገንዘብ ቀይረው እንደ አዋጁ በአስር አመት አባስተው እንዲሰጡ ነበር ጥያቄያችን። በሱካ ቀበሌ ነዋሪ የሆኑና የ አስራ ሶስት ቤተሰብ አስተዳዳሪ እንደሆኑ የሚናገሩት አቶ ካሌብ ከበደ በበኩላቸው አደጋው ከደረሰ በኋላ አንድ ነጥብ ሶስት ሄክታር የእርሻ መሬታቸው ላይ አሸዋና ጠጠር ተቆልሎ መሬታቸው ከጥቅም ውጭ መሆኑን፣ ካሳ ግምትም ሆነ ምትክ ቦታ አለማግኘታቸውን፣ ጥያቄያቸውም ለአራት ዓመት ከመስሪያ ቤት መስሪያ ቤት ተንከራቶ መፍትሄ እንዳላገኘ ገለጹ። ከልጅነት ከአባቴ እንደወረስኩ አባቴ በሰማና አምስት ነው የሞተው። ሁለት ቤተሰብ ነው ማስተዳድረው። ይህን ተንከራተተን አራተኛ አመታውን ልንጨርስ ነው። ምንም ነገር ሳናገኝ ያለውን ከብት ሽጠን ልጆቹን አሁን እያስተማረን አሁን ብዙ ስቃይ ላይ ነው እኮ እኛ። ያለውን ሀብት ሽጦ ይህን ከገበያ ገዝቶ መብላት ማለት ለአርሶ አደር ምን ያህል ውርደት ነው? ምን ያህል ክብሩ የወረደ ነው? ሌላው በሱካ ቀበሌ አርሶ አደር የሆኑት አቶ ወለላ እንዳላ መፍትሄ የሚሰጣቸውና ውሳኔውን በተግባር የሚያውልላቸው ማጣታቸውን እንደተባለው የተለያየ ባለስልጣን የተለያየ ውሳኔ እንደሚሰጣቸው ይናገራሉ። ሰበሬ ነኝ፣ አርሶ አደር ነኝ። እርሻዬ ማሳዬ በመንገድ በሚያወጣበት ሰዓት ህገወጥ ውሃ በኛ ላይ ልቆ አራት አመት ሙሉ በኢራን በጥም በችግር ቤተሰብና ልጆች ሁሉ ወርቆ እስካሁን ቆይተናል። ቆይተን ደግሞ ዘንድሮ በተሟላ ጊዜ ውስጥ ችግራችን ይፈታ ተብሎ ፌዴራል መንግስት እና ክልል መንግስት፣ ዞን መንግስት ለዚህ ለደንበ ጎፋ ወረዳ ግዛት ተሰጥቶ ከሄደው ወዲህ ይዞታችን ሁሉ ተለክተው ከሄደ በኋላ የዛችን ግምት ለእኛ ይከፈል ይሰጠን ብለን ስንጠይቅ ለእናንተ ፌዴራል መንግስት የተለካበትን አንሰጥም እኛ ራሳችን እንሰጠዋለን ብሎ የደንበ ጎፋ ወረዳ አስተዳደር የማች ኮሚቴ እስካሁን ድረስ ጻቤው ላይ አላገር አሁን ያንገላቱ ናቸው። የፌዴራል መንገዶች ባለስልጣን የኮሚኒኬሽን ዳይሬክተር አቶ ሳምሶን ወንድሙን ስለ ጉዳዩ ጠይቄያቸው ነበር። በመንገድ ስራ ግንባታው ወቅት በመንገድ ግንባታ ክልል ውስጥ ገብተው ካሳ ያልተከፈለባቸው ይዞታዎች እንደሌሉ ገልጸው አሁንም ቢሆን በወረዳው በኩል አልተከፈለም በሚል ጥያቄ ከቀረበ ባለስልጣን መስሪያ ቤቱ መክፈል ግዴታው ነው ብለዋል። የሰላሳ ስምንት አርሶ አደሮች የእርሻ መሬት በግንባታው ወቅት በደረሰ የጎርፍ አደጋ መበላሸቱን በተመለከተም ጠይቄያቸዋለሁ ትክክለኛ ቀርቦልናል በመንገዱ ግንባታ የውሀ መተላለፊያ ቦይ ተሰርቶ ያለው ውሀ ወደ እርሻችን ገብቶ እርሻችንን አጠፍብን የሚል ጥያቄ ቀረበ። በዛ መሰረት ባስታ አሳቢ የሚመለከታቸው ባለሙያዎች ሄደው አካባቢውን እንዲያጠኑ ተደርጓል። በዛ መሰረትም ጎርፉ በእርሻቸው ላይ ያደረሰው ጉዳት እንዳለ ተረድተናል። በመሆኑም በስራ ተቋራጩ በኩል ይሄ የደረሰውን ጉዳት ለመከላከል የሚያስችል ስራ መሰራት አለበት የሚለው ስምምነት ላይ ተደርሰዋል። ከዛም ባለፈ ደግሞ በዚህ ምክንያት የደረሰብን ጉዳት አለ የሚልም ጥያቄ ተነስቷል። ያም ጥያቄ በሚቀርብልን የካሳ ክፍያ ጥያቄ መሰረት በቀጣይ የሚፈጸም ነው የሚሆነው። ለአርሶ አደሩ ልጅ አቶ ሰራዊት ሳሙኤል የመንገዶች ባለስልጣን የሰጠኝ ምላሽ ይዤ አነጋገሪያቸው ነበር። ባለስልጣን መስሪያ ቤቱ እንዲህ ያለ ውሳኔ ከወሰነና ይከፈላቸው ካለ ለምን አልተከፈላችሁም ብዬ ፌደራል መንገዶች ስንጠይቃቸው እኛ የእናንተን ጨርሰን ወርጣሽ ልከናል አሉ። እሺ ብለን ወረዳውን ስንጠይቅ ወረዳው ለግማሹ ዘጠኝ ሺህ ብር ያለው አለ፣ ስድስት ሺህ ብር ያለው አለ፣ እስከ ስልሳ ሺህ ብር ያለው አለ፣ ሰላሳ ሺህ ብርም ያሉት አለ። እና ይህንን እነሱ የሰሩት በአራት ዓመት ነው እንደዛ ብለው የሰሩት። እንደዛ ከሆነ ይህንን የሰራችሁበትን ዳታውን ለእኛ ስጡ፣ መረጃ ነው። ሁለተኛ ሲቀጥል ደግሞ ገንዘቡንም ስጡ። እኛ አሁን ተቸግረናል፣ ተርበናል። ያለውን በረሽጠን በቆሎ ገዝተን እየበላን ስለሆነ ገንዘቡም ትንሽም ቢሆን ይሰጠን ለሚቀጥለው በሚመለከተው አካል ደርሰን እንጠይቃለን ብለን ስንጠይቅ እሷንም እንኳን አንሰጥን ከፈለጋችሁ እዱና ክሰሱን፣ አለ የወረዳው አስተዳደር ዋና ኃላፊ እዛ። በኋላ ደብዳቤ ጻፍን ለክልሉም፣ ለዞኑም ለፌዴራል መንገዶች ባለስልጣን ከጻፉም በኋላ ይኸው አንድ ወር ሊሞላ ነው። ማንም መጥቶ ያናገረም የለም፣ ማንም የጠየቀን የለም። ዝም ዝም ተብሏል። አርሶ አደሮቹ እንደሚሉት አራት ዓመት ሙሉ ተንከራተዋል። በዚህ የእርሻ መሬት ላይ በዓመት ሁለት ጊዜ አርሰው በትንሹ ሰላሳ ሺህ ብር ገቢ ያገኙ እንደነበር ነው አርሶ አደሮቹ የሚናገሩት። ከዚህ ሁሉ ጊዜ በኋላ ግን በመጨረሻ ይሰጣቸዋል የተባለው ግምት እነሱ ያገኙት ከነበረው ጋር በእጅጉ ያነሰ እንደሆነም ይገልጻሉ። እሱም ቢሆን ደግሞ ስጡን ቢሉም የሚሰጣቸው እንዳላገኙ ይናገራሉ። አሁን የሚጠብቁት የመጨረሻ ምላሽ የሚሰጣቸውን አካል ነው። በዚህ ጉዳይ ላይ የክልሉ መንግስት የሚሰጠው ምላሽ ለማግኘት ለደቡብ ክልል መንግስት ቃል አቀባይ ወይዘሮ ሂክማ ሄረዲን ከአርብ ዕለት ጀምሮ ተደጋጋሚ የስልክ ጥሪ ባደርግም ስልካቸው ባለመነሳቱ ምላሻቸው ማግኘት አልቻልኩም። የመንገዶች ባለስልጣን የኮሚኒኬሽን ዳይሬክተሩ አቶ ሳምሶን ወንድሙ አርሶ አደሮቹ ተገቢውን ክፍያ ማግኘት አለባቸው ብሎ ባለስልጣን መስሪያ ቤቱ እንደሚያምን ገልጸው፣ ዝርዝር ጉዳዩን ግን ተከታትለው እንደሚገልጹ ቃል ገብተዋል።